ለወራት ተቋርጦ የነበረውና ለሳምንት የዘለቀው የታላቁ ሕዳሴ ግድብ ዙሪያ የአዲስ አበባ ድርድር ያለ ስምምነት መቋጨቱን ተከትሎ በተለይ ግብጽና ኢትዮጵያ ሊወስዷቸው የሚችሉ አማራጮች እያነጋገሩ ነው። እንደ ቀደሙት ሁሉ በመሰንበቻውም የሦስቱ የተፋሰሱ አገሮች ኢትዮጵያ ግብፅና ሱዳን ድርድር ሁለቱ አገሮች ኢትዮጵያና ግብጽ ከሁነኛ ስምምነት ለመድረስ ፈቃደኛ አልሆኑም ሲሉ አንዱ ሌላውን በአደናቃፊነት ሲወነጅሉ ቆይተዋል። ኢትዮጵያ በመጪው ጥቂት ሳምንታት ውስጥ እንደምታካሄድ ይፋ ያደረገችውን እቅድ ተከትሎም የግራ ቀኝ ውዝግቡ አይሏል። በአንጻሩም ግብጽ በኢትዮጵያ ላይ ጫና ለማድረግ የያዘችውን ግፊት አጠናቅራ መቀጠሏ ተዘግቧል። በሌላ በኩል በድርድሮቹ በአንዳንድ ቴክኒካዊ ጉዳዮች ላይ ከስምምነት መደረስ መቻላቸውም ተጠቁሟል። ይህ በእንዲህ እንዳለ የድርድሮቹን አካሄድ እና በቀጠናው የጸጥታ ጉዳዮች ላይ የሚኖረውን አንድምታ የገመገመው ዓለም አቀፉ የግጭቶች አስወጋጅ ቡድን ኢንተርናሽናል ክራይሲስ ግሩፕ በትላንትና ዕለት በጉዳዩና በወቅታዊ ይዞታ ዙሪያ ለመገናኛ ብዙኃን የሰጠውን ጋዜጣዊ መግለጫ የተከታተለው አሉላ ከበደ ተከታዩን ዘገባ አጠናቅሯል። የአባይ ጉዳይ ዛሬም እያነጋገረ ነው። በህዳሴ ግድብ ዙሪያ ከግብፅ ጋር የተጀመረው ድርድር አሁንም ያለመሳካቱ ዳግም ገርበብ ብሎ የነበረው የተስፋ መስኮት መልሶ እንዳይዘጋ ስጋት አሳድረዋል። ከአንዳች ሁነኛ ስምምነት ላይ ለመድረስ የሚያስችል በቂ ጊዜ የለም ይላል ክራይስስ ግሩፕ። እናም ሁለቱ አገሮች ሱዳንን ጨምሮ ፈቃደኝነት ከሚያሳዩበት ስምምነት ፈጥኖ መድረስ አለባቸው ነው ያለው። ዝናሙ ደረስኩ ደረስኩ እያለ ነው። ከግብጽና ከሱዳን ጋር የሚደረስ ስምምነት ኖረም አልኖረ ሁለቱ ሀገሮች እንዳታደርግ መወትወታቸውን ቢቀጥሉም ኢትዮጵያ ለግዙፉ ግድብ ውሃ ሙሌት በያዘችው እቅድ መሰረት ግን የቀረው የጥቂት ሳምንታት ዕድሜ ብቻ መሆኑን ያስታውሳል ቡድኑ የቅርቡን የመጨረሻውን የሁለቱን ወገኖች ያልሰመረ ድርድር ተከትሎ ባወጣው ሪፖርት እናም ውጥረቱ ኑሯል። ካጨቃጫቂውና ካጣቀኙ አሁንም መውጫ ከታጣላቸው ጉዳዮች አንዱ የግድቡ የውሃ ሙሌት መጠን ስሌት ነው። ይህ ሁኔታ በተለይ በአካባቢው ረጅም ጊዜ የሚቆይ ድርቅ በሚከሰትበት ወቅት ግብጽ መሆን አለበት የምትለው የውሃ ኮታ አከራካሪው መሆኑን የግጭት አስወጋጁ ቡድን አጥኚዎች አስረድተዋል and resulted in a, a concept of ethiopia owing water downstream so ethiopia said that this was unacceptable uh, <like Ethiopia. sharpats> የቀድሞ የብሉምበርግ ጋዜጣ የኢትዮጵያ ዘጋቢ አሁን የክራይሲስ ግሩፕ የኢትዮጵያ ጉዳይ ከፍተኛ የጥናት ባለሙያ ዊሊያም ዴቪድሰን ነው የሰማችሁት። ኢትዮጵያ ሕዝቧን ከበረታ ድህነት ለማውጣት ይረዳኛል ስትል ልማቷን ለማቀላጠፍ ታላቅ ተስፋ የጣለችበትን ግዙፍ ግድብ ግንባታ ከአስር ዓመታት በፊት ስትጀምር በአንጻሩ ሙሉ በሙሉ የውሃ ምንጯን በናይል ላይ ያደረገችው ግብጽ ሂደት ትመለስ በሚለው ነገር ግን የትም ባልደረሰ ዓመታት የዘለቀ ድርድር የተፋሰሱን አገሮች ሁሉ ከግምት ያስገባ አንዳች ስምምነት መድረስ ያንኑ ያህል የሩቅ ተስፋ ሆኖ ቆይቷል። ከሕልውናዋ ጋር ያቆራኘችው ኢትዮጵያ በወጥኗ ገፍታ ካለመችበት ግብ ብትቃረብም ያለናይል ህይወት የለም የምትለው ግብጽም በማንኛውም መንገድ ጥቅሜን ከማስጠበቅ ወደ ኋላ አለለም ትላለች። ለሀገር ውስጥ ፖለቲካ ታልሞም ይሁን በኢትዮጵያ ላይ ተጨማሪ ግፊት ለማሳደር አንዳንድ የግብጽ ተንታኞችና ፖለቲከኞች የሚያቀነቅኑት የወታደራዊ ጣልቃ ገብ እርምጃ ወሬ እየተጋጋለ ይምጣ እንጂ የማይሆን ነገር ነው ይላሉ። I would say that this is arguably the least likely uh, scenario, least likely option if Ethiopia goes ahead with. ይሄ ኢትዮጵያ የተቀሩት ሁለቱ ሳይስማሙበት በተናጠል የግድቡን ውሃ ሙሌት ብትጀምር እንኳ ሊከተሉ ከሚችሉ ሁኔታዎች ሁሉ የመጨረሻ የማይሆነው አማራጭ ነው ብዬ አምናለሁ። ለዚህ ምክንያቱ ወታደራዊ ጣልቃ ገብነት ኢትዮጵያን ከጀመረችው ፕሮጀክት ሊያስቆማት ስለማይችል ነው። ቢበዛ ለጊዜው ሊያደናቅፋት ይችላል። ያ ደግሞ ለግብፅ የሚፈይደው የለም። ታዲያ ባለጉዳዮቹ ሶስት ይሁን እንጂ በግብጽ ግብዣም ይሁን በሌላ ራሳቸውን ከጨዋታው ማስገባት የፈቀዱ በርካቶች ናቸው። ለግብጽ አድል ተዋል በሚል የሚወቀሱት ዩናይትድ ስቴትስ እና አብዛኞቹ የአረብ ሊግ አባል ሀገሮች ከዚህ ውስጥ ሲሆኑ ግብጽ የመጨረሻውን ብርቱ ዲፕሎማሲያዊ ጫና ማሳደር በሚል በያዘችው ግፊት ጉዳዩን ወደ ተባበሩት መንግስታት ድርጅት የጸጥታው ምክር ቤት የመውሰድ ሀሳብ እንዳላትም አመልክታለች። የዚህ ሁሉም ድምር ውጤት ዓላማ ኢትዮጵያ በዲፕሎማሲው ጎራ እንድትገለል ለማድረግ ነው። ሙሐመድ አልሲባይ ለግብጽ የውሃ ምንጮችና የመስኖ ልማት ሚኒስቴር ቃል አቀባይ ናቸው። ኢትዮጵያ ቀደም ሲል ከያዘችው ሐሳብ ፈቀቅ ለማለት ያለመፈለጓን በሦስቱ አገሮች የሚኒስትሮች ድርድር ወቅት ግልጽ አድርጋለች ሲሉ አዲስ አበባን ከሰዋል። በአንጻሩ የኢትዮጵያ ውጭ ጉዳይ ሚኒስትር ገዶ ገዷ አንዳርጋቸውም የግብጽ ግትርነት አላላውስ ማለቱን ነው የተናገሩት። በአንዳንድ የቴክኒካዊ ጉዳዮች ከስምምነት መደረስ መቻሉን ኢትዮጵያ ይፋ አድርጋለች። ስማቸው እንዳይገለጥ የጠየቁ አንድ የግብጽ ባለስልጣንም በተለይ የግድቡን የመጀመሪያ ውሃ ሞላል በተመለከተ ከስምምነት መድረሳቸውን አምነዋል። የተለያዩ ፍላጎቶች ላሏቸው ተዋናዮች ስምምነት እንዲሁ በቀላሉ የማይደረስበት መሆኑን አጽንኦት የሰጠው ክራይሲስ ግሩፕ አንዱ ለሌላው ምክንያታዊ ስጋት ተገቢ ሚዛንና ቦታ እስካልሰጠ ድረስ ሁሉም በየፊናው የማይታረቁ በሚመስሉ ላጎቶቻቸው የተገደቡ መከራከሪያዎች ሰለባ ሆነው እንዳይቀጥሉ ያለውን ስጋት አንጸባርቋል። ኢትዮጵያ የግድቡ ሙሌት በያዘችው ቅድመ ሰረት ማከናወኗ እስካልቀረ ድረስ አሁን ያለው ቁልፍ ድርድር አመርቂ ውጤት ያስገኝ ዘንድ አስማሚ ሀሳቦችን መቀበሉ ግድም ሆኑንም ቡድኑ በምክር ሀሳቡ አመልክቷል። ለዚህ ሁኔታ አመቺ የሆነ አስታራቂ የሚሰኝ ስም የተሰጠው የሶስተኛው ወገን ያለ መግባባቱን ለመፍታት ያግዛሉ ያላቸውን አሳሪ ያልሆኑ ሐሳቦችን የሚያቀርብበት ልዩ የማደራደሪያ ስልት ነው። በሌላ በኩል የኢትዮጵያ መንግስት ከሚያደርገው ትይዩ ባለፉት ጥቂት ወራት በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን በቡድንና በግል ጉዳዩን በማጤን በንቃት ተሳትፎ ሲያደርጉ ተስተውለዋል። የዩናይት ስቴትስ የገንዘብ ሚኒስቴር መስሪያ ቤት በዚህ ጉዳይ ላይ ያለውን ተሳትፎና በአጠቃላይ ዩናይትድ ስቴትስ በኢትዮጵያ ላይ እያደረገች ነው ያሉትን ጫና በመቃወም ኢትዮጵያዊ አሜሪካዊ የሕግና የፖለቲካ ሳይንስ ምሁር ፕሮፌሰር አለማየሁ ገብረ ማርያም ለዩናይትድ ስቴትሱ የገንዘብ ሚኒስትር ስቲቨን ሚኒሽን የጻፉት እያነጋገርና በስፋትም የተሰራጨ ደብዳቤ ይገኝበታል። አድማጮች፣ በዚህ ረገድ የኢትዮጵያውያኑን እንቅስቃሴ ለመዳሰስ በምናደርገው ጥረት ከኢትዮጵያውያን ቡድኖች አንዱ የሆነውንና በልዩ ልዩ የሙያ መስክ የተሰማሩ በርካታ ኢትዮጵያውያን የሚሳተፉበትን በእንግሊዝኛው ዊ አስፓየር እንመኛለን በሚል መጠሪያ የሚታወቀውን ቡድን አባላት አወያይተን ለፊታችን ቅዳሜ ዝግጅት እናቀርባለን።